በልጅነቱ ያጋጠማትን የቆዳ ህመምና ስቃይ ተከትሎ ገና ከስምንት ዓመቷ ጀምሮ ሐኪም መሆን እንደምትፈልግ አስረግጣ ትናገር እንደነበር ታስታውሳለች። የዛሬ እንግዳዬ ዶክተር ሰላሜን ጽጌ የጎጆ ህሙማን ማረፊያ መስራች ናት። የዚህ አመት የደፋር ሴቶች ማህበር ኤውብ የላቄ ሴት ተሸላሚም ሆናለች። የዛሬ ስድስት ዓመት አካባቢ በየካቲት ሆስፒታል ተለማማጅ ዶክተር ሆና በምታድርበት ጊዜ ያጋጠማት ታካሚ ለጎጆ የህሙማን ማረፊያ መነሻ እንደሆናት ታስታውሳለች። ሀሳቡ የመጣው የመጨረሻ ዓመት የህክምና ተማሪ ሆኜ ነው። የምሽት ተረኛ ሀኪም ሆኜ በየካቲት አስራ ሁለት ሆስፒታል እየሰራሁ አንድ ጊዜ አለማየሁ የሚባል ህመምተኛ ምሽት ላይ ወደኔ ይመጣል እና እግር ላይ ስብራት ነበረው እና ያንን ስብራት የሚያስፈልገው ምርመራዎች አድርገን እና ይሁት ህክምና የካቲት መሰጠት አይችልም፣ ስለዚህ ወደ ጥቁር አንበሳ ሆስፒታል መሄድ አለብህ ብዬ ስነግረው ማልቀስ ጀመረ እና በጣም ገነገጥኩኝ ሲያለቅ ሲያለ ያለውን ነገር አስረዳኝ አልኩት ሲነግረኝ ሶስት ቀን ከአምቦ ወደ አዲስ አበባ አካል ለመድረስ በእግሩ ነው የተጓዘው እና ለምግብ የሚሆን ምንም ገንዘብ የለውም ነበር እና አሁን ደግሞ ጥቁር አንበሳ ሆስፒታል የት እንደሆነ አላውቅም ስለዚህ ከዚህ መሄድ አልፈልግም የምታደርጉኝን ነገር አድርጉኝ ብሎ ያኔ ለጊዜ የመጣልኝ ሀሳብ ከጓደኞቼ የተወሰነ ገንዘብ ሰበሰብኩኝና ራት ከኛ ጋር እንዲመጡ ባደረግኩ እዛ ሆስፒታል ውስጥ እንዲያድር አስፈቅደኛለት አስተኛ ነው። እና እንደዚህ አይነት ህመምተኞች በጣም መግዛት ያጋጥሙናል፣ የተለመደ ነገር። እንደዚሁ በጊዜው ቄኛ የነበረው አሁን የትዳር አጋሪ ነው፣ አጫወትኩት በማግስቱና ብዙ ጊዜ ተመሳሳይ ታሪክ እንደነገርኩት ይበውሏሉ። እና ሰላም እነዚህ ህመምተኞች እንዲብዙ ከሆኑ ለምን ቋሚ ሆነ የምታገዙበትን መንገድ አስፈጥሩላቸውም የሀሳብ ሀሳብ ጠንቀረ እዛ የእሱን ሀሳብ ይዤ ወደ ሌሎች አምስት ሴት ጓደኞች ሄድኩኝ። ለውጥ ማምጣት የምንችልበት ስራ ነው በሚለው በጣም ተደሰትን። ጫዋለ ና ህሙማኖቹ ከመሬት ላይ ከሚተኙበት ከዛ ብርድና አፈር ቆሻሻ ብዙ ችግር ይደርስባቸዋል። ሴቶች ይደፈራሉ፣ ዘረፋ ይፈጸምባቸዋል። ብዙ ነገር አለ። የሕፃናት ጥቃት ነበር። ሆስፒታል ውስጥ እንዲሰኙ ስለማይሰጠት ተገኞች በሌሊት አባርሯቸዋል እና በቃ ድብቆች ነበር። ለእነሱ ሕክምናቸውን እራሱ ቢጨርሱ ወደ ሀገራቸው የሚመለስበት ገንዘብ ስለሌላቸው እጅግ በጣም ብዙ ጎዳና ተዳዳሪ ሆነ የቀሩ ህመምተኞች አሉ። ከዚህ ጥናት በመነሳትም ለመጀመሪያ ጊዜ ከኪሳቸው ባዋጡት ማዋጮ የጥቁር አንበሳ ሆስፒታል ውስጥ ለሰባ ህሙማንና አስተማሚዎቻቸው የምሳ ግብዣ አደረጉ። ያገኙት ምላሽ ታዲያ አበረታች በመሆኑ በቀጣይነት ቋሚ በሆነ መልኩ ለመስራት የጎጆ ህሙማንም ማረፊያ ለትርፍ ያልተቋቋመ ድርጅት ላይ መሰረቱ። ሁለት ሺ ሰባት ላይ ነው የተመሰረ ተቀርቷል ህጋዊ የሆነ ፍቃድ ሲሰጣ ለጎጆ በመሆን ማረፊያ ያሚ ስድስት ወር ብቻ ነው ተጨብን ይህን ስናረግ ልክ ፍቃዱን ካገኘን በኋላ በፕሮፖዛላችን መሰረት እነዚህ ሰዎች ያጡት ምግብ፣ መጠለያና ትራንስፖርት ነው። ስለዚህ ከሶስቱ የቱ ነው ማድረግ የምንችለው ቀድመን በሚለው አሰብንና፣ የምግብና የትራንስፖርትን ሰርቪስ ራሳችን መስከኪሳችን እያዋጣን እንጀምር በሚሰው ተስማማል እና የመጠለያውን ሁኔታ የመሬትን ግንባታ የሚያስፈልገው ነገር ስለሆነ እሱም ፕሮሰስ ግን ጨርስ፣ ህመምተኞቹ ተስፋ እንዲኖረው ጥቁር አንበሳ ሆስፒታል ውስጥ ፕሮፌሰር አበበ በቀለ ጊዜ ዲን የነበሩት ፈቀዱልን። የሆስፒታሉን ክፍት ቦታ እንደሚጠቀም እዛ ላይ ድንኳን አድርገን ወንበሮች ደብረን የምሳ ፕሮግራም በዛ መልክ በሳምንት ሶስት ቀን እያደረግን አሁን ድረስም በሳምንት ሶስት ቀን ነው እየቀጠለ ያለ። እያንዳንዱ የምሳ ፕሮግራም ላይ የትራንስፖርት ወጪያቸውን መሸፈን የማይችሉ ህሙማኖች ጌት እየቆረቅን ወደ ሀገራቸው መመለስ ጀመረን ማለት ነው። በጥቂት በጎ ፈቃደኞች እና በተባባሪ የቢሮ ኃላፊዎች ድጋፍ የተጀመረው ጎጆ መንገዱ ሙሉ በሙሉ አልጋ ባልጋ አልነበረም። ከዛ በኋላ ያው መሬቱንም ለማግኘት ብዙ ጊዜ አልፈጀብንም ነበረ። ከዛ በኋላ መከላከያ ኮንስትራክሽን ኢንተርፕራይዝ እናንተ መሬት ለማግኘት አላችሁ እኛ እንደውም በነጻ እንሰራላችኋለን ብለው ቃል ገቡልን። ግንባታ ለመጀመሪያ ግንባታ ፍቃድ ለማግኘት ሁለት ዓመት ፈጀ። ቀበሌና ክፍለ ከተማው አዛር ስንጠይቅ ፍቃድ ብዙ ሰዎችን ስናናገር እና ግያ ውጣ ውረድ በጣም አስቸጋሪ ጊዜ ነበረ። ጎጆ የህሙማን ማረፊያ ያንን ሁሉ አልፎ በአሁን ሰዓት በአዲስ አበባ ጥቁር አንበሳ ሆስፒታል አካባቢ ባለው ማዕከሉ አንድ መቶ አራት ህሙማንና አስተማሚዎቻቸውን መቀበል የሚችል የማረፊያ ስፍራ ኖሮ ከበጎ ፈቃደኞች በሚደረግለት ችሮታ ህሙማንን ከሕክምና ወጪ በተጨማሪ ያለባቸውን ጭንቀቶች በማቅለል ላይ ይገኛል። የሚመጡ ከሶሻል ሰርቪስ ቢሮ ባለ ሪኮሜንዴሽን ሌተር ነው። በዛ ፎርም መሰረት ያንን ሞልተው ወደ ጎጆ ይልኩታል ማለት ነው። አልጋቸውን ራሳቸውን አቸው የሚያንመጥፉት ልብሳቸውን የሚያጥቡበት ደስ ተዘጋጅ ቀምናቸዋል ገላቸውንም ሁሉም ነገር ንጽህና የሚጠብቁበት በስምኛ የንጽህና መጠበቂያ እቃዎችን በየ ጊዜ እንሰጣቸዋለን ማለት ነው። ዶክተር ሰላሜነስ ጽቄ በቀጣይ ጎጆ የህሙማን ማረፊያ በተለያዩ የሪፈራል ሆስፒታሎች አካባቢዎች ላይ አድማሱን አስፍቶ ከዚህ የበለጠ ቁጥር ያላቸውን ህሙማንና ቤተሰቦቻቸው መቀበል የሚችልበት ሁኔታ ላይ እየሰሩ መሆኑን አጫውታኛለች። የዘንድሮ የኤውብ የደፋር ሴቶች ማህበር የላቀ ሴት ውድድር ውስጥ ከአምስት ምርጥ የላቁ እጩ ሴቶች መካከል አሸናፊ በመሆኗ ለጎጆ የህሙማን ማረፊያ መደገፊያ የሚውል የመቶ ሺ ብር ሽልማትም አግኝታለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።